የባለ ብዙ ቀለም ሐሳቦች መናሪያ፣ ረጅም የአብሮነት ጎዳና ጋቢና፣ ቪኦኤ የአዲሱ ትውልድ ድምፅ። ሰላም ለእናንተ ይሁን። ይህ ጋቢና ነው ከአሜሪካ ድምፅ ራዲዮ። ለዛሬ ምሽት ከምንሰማቸው ጥንቅሮች መካከል ጉድጓድ ነገር ነው። ሰዎች ተሰልፈዋል። ሴቶችና ህጻናቶች ናቸው በተለይ የተሰለፉት። እና ስንሄድ በጣም ውሃው በጣም የደፈረሰ ውሃ ነው። እነሱ በጣም ቆሻሻ ውሃ ነው። ሄርሜላ ወንድሙ ናት። ከሀያ ሺህ በላይ ኢትዮጵያንን የጠቀሙ ከሰባ በላይ የውሃ ጉድጓዶችን ያስቆፈረችው ወጣት ናት። ከስራዋ ጋር በተያያዘ በምሽቱ እንጨዋወታለን። ከመጠንቀቅ እና ራሱን ከመጠበቅ ባለፈ አእምሮ ትንሽ ዘና ማድረግ ከቻለ በሚል ህሳቤ ነው። አሁን ደግሞ የሰማነው ድምፃዊውን ዳዊት አለማየሁን ነው። የኮሮና ቫይረስ ሙዚቀኞችና አድናቂዎቻቸውን ማራራቁን ብዙም ያልወደደው የሚመስለው ዳዊት የቤት ውስጥ ኮንሰርት በዩቲዩብ ማስተላለፍ ጀምሯል። ተጨማሪ ትኩስ ርዕሰ ጉዳዮችም ይዘናል። መርሃ ግብሩን በመምራት እኔ ሀብታሙ ዘይ ማበሪያቸው አመሻለው። በመቀጠል የደንገረመው አጫጭር ዜናዎችን ታሰማናለች። አመሰግናለሁ ሀብታሙ። ባለፉት 24 ሰዓታት ውስጥ በተደረጉ 3747 የላብራቶሪ ምርመራዎች ውስጥ ዘጠኝ ሰዎች የኮሮና ቫይረስ ተገኝቶባቸዋል። ቫይረሱ የተገኘባቸው ሰዎች ስምንት ወንዶችና አንድ ሴት ሲሆኑ ከ20 ዓመት እስከ 49 ዓመት የእድሜ ክልል ውስጥ ያሉ ናቸው። ሶስት ሰዎች ከአዲስ አበባ፣ ሁለት ሰዎች ከአፋር፣ አንድ ሰው ከሶማሌ ክልል ጅግጅጋ ለይቶ ማቆያ፣ አንድ ሰው ከትግራይ ክልል ማይካድራ ለይቶ ማቆያ እንዲሁም ሁለት ሰዎች ከአማራ ክልል መተማ ለይቶ ማቆያ መሆናቸውን በዛሬው ዕለት የጤና ሚኒስቴር በፌስቡክ ገጹ ላይ አስታውቋል። ከእነዚህ ውስጥ አምስቱ ሰዎች የጉዞ ታሪክ ሲኖራቸው ሁለት ሰዎች ደግሞ በበሽታው ከተያያዘ ሰው ጋር ንክኪ የነበራቸው ሲሆኑ ቀሪዎቹ ሁለት ግለሰቦች ምንም አይነት የጉዞ ታሪክም ሆነ ንክኪ እንደሌላቸው ተገልጿል። በአጠቃላይ በኢትዮጵያ ቫይረሱ በምርመራ የተገኘባቸው ሰዎች ቁጥር 398 ደርሷል። በሌላ በኩል በትላንትናው ዕለት በማረሚያ ቤት በሚገኙ ታራሚዎች ላይ ቫይረሱ ተገኝቷል እየተባለ በማህበራዊ ሚዲያዎች ላይ የተናፈሰው መረጃ የተሳሳተ ነው በማለት የኮሮና ቫይረስ በአንድም የሀገሪቱ ማረሚያ ቤት በሚገኝ ታራሚ ላይ አለመገኘቱን የጤና ሚኒስቴር አስታውቋል። ሚኒስቴር መስሪያ ቤቱ እንዳረጋገጠው ኮቪድ-19 በልደታ ክፍለ ከተማ በሚገኝ በአንድ ፖሊስ ጣቢያ በእስረኞችና ጉዳያቸውን በሚያስፈጽሙ ሰዎች መካከል በተፈጠረ ንክኪ በአንድ የቫይረሱ ታማሚ ምክንያት 66 ሰዎች ቫይረሱ ተገኝቶባቸዋል ብሏል። በኢትዮጵያ በአጠቃላይ እስካሁን ድረስ 69507 ሰዎች የኮሮና ቫይረስ ምርመራ ተደርጎላቸዋል። የሕገ መንግሥት ጉዳዮች አጣሪ ጉባኤ በሦስት ዙር ያካሄደውን ይፋ የሙያ ምስክርነት የመስማት ሂደት ዛሬ አጠናቋል። የጉባኤው ሰብሳቢ የሆኑት የጠቅላይ ፍርድ ቤት ፕሬዝዳንት ወይዘሮ መዓዛ አሸናፊ እንዳሉት ከቀረቡት 22 የጽሑፍ አስተያየቶች አብዛኞቹ ወደ ተመሳሳይ ድምዳሜ የሚያመላክቱ ናቸው። ዛሬ ምስክርነታቸውን የሰጡት የጤና ሚኒስቴርና የኢትዮጵያ ብሔራዊ ምርጫ ቦርድ ባለስልጣናትና የስራ ኃላፊዎችም ባለው የኮሮና ቫይረስ ወረርሽኝና በአስቸኳይ ጊዜ አዋጅ ውስጥ ምርጫ ማካሄድ እንደማይቻል አብራርተዋል። ዘገባውን ያደረሰን እስክንድር ፍሬው ነው። አድማጮች የዚህን ዘገባ ሙሉ ዝርዝር ለማዳመጥ በምሽቱ ሶስት ሰዓት ፕሮግራማችን ላይ ጠብቁን። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በቀጣዩ ወር ይከናወናል ተብሎ በሚጠበቀው የቡድን ሰባት አባል ሀገራት የመሪዎች ስብሰባ እንደ ከዚህ ቀደሙ በአካል በመገናኘት እንዲሰባሰቡ ያቀረቡትን ሀሳብ የሌሎቹ ሀገራት መሪዎች እያሰቡበት እንደሆነ አስታውቋል። ፕሬዚዳንት ዶናልድ ትራምፕ ሀሳቡን ረቡዕ ዕለት በትዊተር ገጻቸው ላይ ያንሸራሸሩት ሲሆን ሀገራቸው ወደ ቀደመው ቦታዋና የአኗኗር ዘይቤዋ እየተመለሰች እንደሆነች ጠቁመዋል። የጃፓን ከፍተኛ ባለስልጣናት ጠቅላይ ሚኒስትር ሺንዞ አቤ በጉዳዩ ላይ ገና እንዳልወሰኑ አስታውቋል። የካናዳው ጀስቲን ትሩዶም ስብሰባው በአካል ይሁን አይሁን የሚለውን ለመወሰን የተከናወኑ የደህንነት ስራዎችና የጤና ባለሙያዎችን ሁኔታ እንደሚፈልጉ አስታውቀዋል። የፈረንሳዩ ፕሬዚዳንትም የጤና ሁኔታ ከፈቀደ በአካል ለመሰብሰብ ፈቃደኛ እንደሆኑ ያሳወቁ ሲሆን የጀርመኗ መራሄተ መንግስት አንጌላ መርኬል በበኩላቸው ጊዜው ሲደርስ እንደሚወስኑ አስታውቀዋል። አድማጮች ለሰዓቱ ያዝንላቸው አጫጭር ዜናዎች እነዚህ ነበሩ። ከቀሬ የጋቢና ፕሮግራሞች ጋር አብራችኋ ጋቢና ቪኦኤ የአዲሱ ትውልድ ድምፅ በፌስቡክ በበይነ መረብ ገጻችን እንዲሁም በመደበኞቹ የአሜሪካ ድምፅ ራዲዮ ሞገድ መገናኛዎች በመሰማት ላይ እንገኛለን። አብራችሁን ስለሆናችሁም እናመሰግናለን። ወደ ቀዳሚው ጉዳይ እንሻገር። ኢትዮጵያ የንጹህ ውሃ አቅርቦት ችግር ዜጎቿን ለተለያዩ ማህበራዊና ኢኮኖሚያዊ ችግሮች የሚያጋልጥባት ሀገር ናት። ውኃ ለመቅዳት ለሰዓታት በእግር ከመጓዝ አንስቶ በንጹህ ውሃ ጦት ለበሽታ የሚዳረጉ ኢትዮጵያን ቁጥር በርካታ ነው። ሄርሜላ ወንድሙ በወጣትነት እድሜዋ ይህንን ተረድታ በመላው ኢትዮጵያ በዚህ ችግር የሚሰቃዩ ዜጎችን ንጹህ ውሃ እንዲያገኙ ለማድረግ ጠብታ ውሃ የተሰኘ ግብረሰናይ ድርጅት አቋቁማ በአምስት የተለያዩ ክልሎች ሰባ የውሃ ጉድጓዶችን አስቆፍራለች። 24 ኢትዮጵያውያንንም የዚህ በጎ ስራ ተጠቃሚ አድርጋለች። ከባልደረባችን ስመኝሽ ቆየ ጋር ተጫውታለች። በሐረር ተወልደ አድጋ የምህንድስና ትምህርት ለመከታተል መቀሌ ዩኒቨርሲቲ የሄደችው ሄርሜላ ወንድሙ በ2002 ዓ ም የሦስተኛ ዓመት ተማሪ እያለች ያላሰበችው አጋጣሚ ተፈጠረ። እውቁ የሆሊውድ ፊልም ተዋናይ ማት ዴመን በትግራይ ክልል የንጹሕ መጠጥ ውሃ እርዳታ ለማድረግ ሲመጣ በስራዎቹ የምታደንቀውንና የምታከብረውን ተዋናይ በአካል የማየት እድል ገጠማት። አጋጣሚው ግን በተለይ በገጠራማው የትግራይ ክልል ያለውን የውሃ አቅርቦት ችግርና በዛ ምክንያት የሚደርሰውን እንግልት ለመጀመሪያ ጊዜ እኔና ጓደኞቼ እንድናስተውል ረዳን ትላለች ርሜላ። እሱ ከዛ መጥቶ ይሄን እየሰራ ካለ ለምን ደግሞ እኛም የሆነ ነገር ማድረግ አንችልም? እንደ ተማሪ የሆነ ካምፔን ነገር አድርገን ኢኒሼቲቭ ወስደን አንሰራም? ህብረተሰቡን ለምን አናግዝም ብለን ንጹህ ውሃ በመስጠት አናግዝም ብለን አሰብን። ያንን ካደረግን በኋላ ገጠር ላይ ሄደን ለማየት ሞከረን፣ ግራውንድ ላይ ያለው ሲቲዩሽን እንዴት ነው የሚለው ያኔ ነው በቃ ግራውንድ በገጠሩ ክፍል በደንብ ገጠር ላይ ሄደን ስናይ ህብረተሰቡ ያለበት ችግር፣ በተለይ ደግሞ ሴቶች ህጻናቶችን ስናይ በጣም ልባችን ተነካና ተመርቀን እንኳን እስከምንወጣ ድረስ አንድ የንጹሃ ጉድጓድ ለማስቆፈር ካምፔን መጀመር አለብን ብለን ያ ምናልባት ጠብታ ሊሆን ይችላል ግን የተወሰኑ ህብረተሰብ ክፍሎችን እንዲያግዝና ህይወታቸውን ሊቀይር እንዲችል የሚችል ፕሮግራም ስለነበረ ሄልፕ ፎር ኤ ድሮፕ ኦፍ ዋተር ለጠብታ እንርዳ ብለን ሙቭመንቱን ጀመረ። በዚህ መልኩ ሄርሜላና ሌሎች ስድስት የትምህርት ቤት ሴት ጓደኞቿ ለጠብታ ውሃ እንርዳ የሚል ክበብ በዩኒቨርስቲው አቋቁመው ባሰባሰቡት ገንዘብና ማትዴመንን አስመጥቶት በነበረው የማህበረ ረድኤት ትግራይ አጋዥነት የመጀመሪያውን የውሃ ጉድጓድ እንደርታ ወረዳ ላይ አስቆፍረው አስመረቁ በወቅቱ የ ሀያ አንድ አመት ወጣት የነበረችው ሄርሜላ ለመጀመሪያ ጊዜ የህብረተሰቡን የውሃ ችግር ስታይ የተሰማትን በቃላት ለመግለጽ ይከብዳል ትላለች አስታውሳለሁ በጣም የሆነ ጉድጓድ ነገር ነው ሰዎች ተሰልፈዋል ሴቶችና ህጻናቶች ናቸው በተለይ የተሰለፉት እና ስንሄድ በጣም ውሃው በጣም የደፈረሰ ውሃ ነው በጣም ቆሻሻ ውሃ ነው እና ያንን ለመጠጣት ሰዎች ተሰልፈው ስናይ በጣም ነው የገረመ እና የምር ሊጠጡት እንደሆነ ራሱ ማመን በጣም ከብዶን ነበረ እና ስንጠይቃቸው እንደውም በቃ እያሾፍን ነው የመሰላቸው ይህን ልጠጡ ነው ወይ ስንላቸው ታዲያ ሌላ ምን አለ ምን ሌላ እኮ ታስተኦንሊ ሪሶርስ በቃ ያላቸው አለመጠቀም ማለት ነው እና ለዚሁም አመስግነው እንደሚኖሩ ሲነግሩን በጣም ልባችን ተነካ ከቁሳሻ ኋላ የሚጠጡትን ለተለያዩ በሽታ የሚደረጉበት ሁኔታ በጣም ሰፊ ነው። ከዛም በላይ ደግሞ በቃ በየቀኑ ቤቶችም ህጻናቶች በተለይ ትምህርት ቤት የለም ደርሶ ለመመለስ እስከ ሁለት ሰአት፣ ሶስት ሰአት አንዳንዴ ግማሽ ቀን ሁሉም የሚፈጁበት ሁኔታ አለ። ያንን ስታይ በጣም ሰው ሆነች አለማዘናት ሲ ነው የሚያሳዝነው። ሄርሜላ የምህንድስና ትምህርቷን አጠናቃ ከተመረቀች በኋላ በኮንስትራክሽን ድርጅት ውስጥ ስራ ጀምራ ነበር። ነገር ግን በእንደርታ ያየችውን የውሃ አጦት ችግር ልትረሳ ባለመቻሏ ከወራት ያልዘለለ እድሜ የሰራችበትን መስሪያ ቤት ለቃ ጠብታ ውሃ ሀገር በቀል ምግባረ ሰናይ ድርጅትን መሰረተች። ድርጅቱ በአስር አመት ጉዞ በአምስት ክልሎች ላይ ሰባ የውሃ ጉድጓዶችን አስቆፍሮ 24,000 ኢትዮጵያውያንን የንጹህ ውሃ ተጠቃሚ አድርጓል። ኤልፋዝ ካሳ የጠብታ ውሃ ድርጅት የፕሮግራም ዳይሬክተር ነው። ሄርሜላ ና ጓደኞቿ የውሃ ክለቡን በዩኒቨርስቲው ሲያቋቁሙ ያቋቆሙ በጎ ፈቃደኛ ሆኖ ያገለገለውና የቅርስ ጥበቃ ትምህርቱን ጨርሶ ሲመረቅ በቀጥታ ከሄርሜላ ጋር መስራት የጀመረው ኤልፋዝ የሄርሜላ ስራ የብዙ ቤተሰቦችን ህይወት የቀየረ ነው ይላል። ሄርሜላ በጣም እጅግ በጣም ዴዲኬትድ እና ሎያል የሆነች ሰውነች ላመነችበት አላማ ማለት ነው ቪዥኗ ህይወቷን ሙሉ በሙሉ ዴዲኬት አድርጋ የምትኖር ወጣት ልጅ ነች። ሲቪል ኢንጂኒየር የሆነ ኮንስትራክሽን ሴክተሩን ጆይን አድርጋ የራሷን ቢዝነስ ሜክ እያደረገች ወር ፕሮፌሽናል እየሄደች ጎን ለጎን ማስኬድ ትችል ነበር፣ የድሮፖ ፋተርን ሁኔታ ነገር ግን ያልን አልመረጠችም። ሰው በፈተናዎች ሁሉ ሳትበገር ሪቲዋ የጉለት ኮሚኒቲ ነው ወይም ሰርቭ የምናደርገው ኮሚኒቲ ነው የድሮፖ ፋተር ትልቁ ስትሬንግዝ እንዲሆን አስችሏል። ሰው ያለ ውሃ መኖር አይችልም፣ የሚለው ኤልፋዝ ከሄርሜላ ጋር በጠብታ ውሃ የሚሰሩት ስራ በህብረተሰቡ ላይ የሚያመጣውንም ለውጥ ያስረዳል። ውሃ መስጠት መቻል ኢትስ ላይፍ ቼንጂንግ ነው፣ ሙሉ በሙሉ ማለት ነው። ውሃ ስትሰጪ ልጆች ወደ ትምህርት ቤት እንደሄዱ ጊዜ እያመቻች ይሽላቸው ነው። ውሃ ስትሰጪ እናቶች ብርደናቸውን እየቀነስ ነው። ሰው ረጅም ርቀት አይጓዙም። ጀርባቸው እስኪላጥ ድረስ ተሸክመው አይሄዱም። ስለዚህ ፍሪ በተቻለ አቅም ፍሪ ይሆናሉ። እናቶች ፍሪ ሆኑ ማለት ደግሞ ቤተሰብ ፍሪ ሆነ ማለት ነው። እንግዲህ እናት ልጇን ቴኬር ማድረግ ትችላለች፣ ፋሚሊዋን ቴኬር ማድረግ ትችላለች። ምክንያቱም የኢትዮጵያ ኮንቴክስት እናት ላይ ነው ብዙ ነገር ብርደን ያለው አንድን ፋሚሊ ቀየረ ማለት ነው። ውሃ ለአንድ ኮሚኒቲ ወይም ለአንድ ፋሚሊ ተሰጠ ማለት ነው። ውሃ ሰብአዊ መብት ነው። ውሃ ማጣት የሴቶችና የህጻናትን የመማር የመስራትና ራሳቸውን የመቻል መብታቸውን ይጋፋል የምትለው ሄርሜላ በጎ ስራን የተማረችው በህክምና ሙያ ከተሰማሩት እናቷና ከቤተሰቦቿ መሆኑን ትገልጻለች። በተለያዩ የኢትዮጵያ ገጠር ክፍሎች የሚኖሩ ህብረተሰቦችም የንጹህ መጠጥ ውሃ ችግራቸው ሲቀረፍላቸው የሚታያቸው ትልቅ ደስታና ተስፋ ለስራ የጉልበት ነው ትላለች። የሚመረቀን ፊታቸው ላይ በጣም ተስፋና ደስታ በጣም በጣም ከምንም በላይ የሚያስደስተን እሱን ማየት ነው። ብዙዎቹ ህብረተሰብ ክፍል ያጋጠሙን ቴስቲሞኒ የሚሰጡን እያለቀሱ የሚነግሩንም ተረስተን ነበረ። በቃ እኛ እንደ ሰው አልነበርንም። አሁን ግን እንደ ሰው ተቆጠርን። በቃ ሰው መሆንን ራሱ በዛ መለኪያ ሲለኩት ሲናገሩ ስናይ በጣም ነው በሚነካው። እና በራሱ ይሄ ብቻ እንኳን በቂ ነው፣ ሌላ ነገር እንኳን ባይኖር። አንዳንዶቹ ኢሚዲት ሊለውጡ ላታያቸው ትችያለች። ግን ቼን ስለሆነ የምንሰራውም ስራ በዘላቂነት ስለሆነ አንዳንዱ ቀስ ብሎ የሚመጣ ለውጥ አለ። በተጨማሪም ሄርሜላ ስትገልጽ የንጹህ ውሃ አቅርቦት በጤና ላይ ይደርሱ የነበሩ ችግሮችን ከማቃለሉ በላይ በተለይ ህጻናት በውሃ ፍለጋ ይጠፋ የነበረ ጊዜያቸውን በትምህርት እንዲያሳልፉ መምህራንም ያለ ችግር በማስተማር ስራቸው ላይ እንዲያተኩሩ ረድቷል። ትምህርት ቤቶች አካባቢም ብዙ የውሃ ጉድጓዶችን ቆፍረናል። በውሃ ጥም በጣም ከንፈራቸው የተሰነጣጠቀ ብዙ ልጆችን እናይ ነበረ። አሁን ላይ ግን የውሃ ጥም ተማሪዎች አትሊስት ሲማሩ አትሊስት የውሃ ጥም እንደሌለባቸው እናውቃለን። እኛ ስራንባ ሬያዎች ላይ ለተማሪዎች ብቻ ሳይሆን አስተማሪዎች አስተማሪዎችን በጣም ነው የሚሰቃዩ ብዙዎቹ ሪሎኬት አድርገው ከሌላ ቦታ ከከተማ ምናምን ነው የሚሄዱት ለማስተማር ሄደው ግን ውሃ የለ የሚጠጡት የለም፣ ሻሩ የሚታጠቡበት የለም፣ ምግብ የሚያበስሉበት የለም። እነሱም ከወንዝ እየሄዱ ነው የሚቀዱት ምሽት ላይ በሰራላቸው ስራዎች ተማሪዎችም አስተማሪዎችም ተጠቃሚ ሆነዋል ማለት ነው ከውሃ ማስቆፈር ሌላ ጠብታ ውሃ ድርጅት የተቆፈሩት ጉድጓዶች በዘላቂነት ጥቅም ላይ የሚውሉበት መንገዶች ላይና ትምህርት፣ የንጽህና አጠባበቅ እንዲሁም የተመጣጠነ ምግብ አመጋገብ ላይ የተለያዩ ስራዎች ይሰራል። ሄርሜላም በቀጣይ ድርጅቱ አድጎ በስራው ተደራሽ ያላደረጋቸው ክልሎች ላይም የውሃ ችግሮችን የመቅረፍ ዕቅድ እንዳላት ገልጻለች። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ። ጋቢና ቪኦኤ ከአሜሪካ ድምፅ ራዲዮ መደመጡን ይቀጥላል። አብራችሁን ስለሆናችሁም እናመሰግናለን። ፕሪንስ ፎር ኢትዮጵያ ፎቶዎች የሚሸጡበት ድረገጽ ነው። ከተመሰረተ ሶስት ሳምንታት ያስቆጠረውና ከአርባ በላይ የሚሆኑ ኢትዮጵያን የፎቶግራፍ አንሺዎች የሚሳተፉበት ይህ ድረገጽ የሚያገኘውን ገቢ ሙሉ በሙሉ የሚያውለው የጎዳና ተዳዳሪዎችን ለማገዝ ነው። ኤደን ገረመው ከመስራቾቹ መካከል አንዱ የሆነችውን ገላኔ ዲሳሳን አነጋግራለች። ገላኔ ዲሳሳ የ26 ዓመት ወጣት ስትሆን ተወልዳ ያደገችው በጀርመን ሀገር ነው። ከአንድ ዓመት በፊት ሙሉ ለሙሉ ወደ ኢትዮጵያ በመመለስ ኑሮዋን እዛው አድርጋለች። የፎቶግራፍ ባለሙያ የሆነችው ገላኔ ከስድስት ወር በፊት በአሜሪካን ሀገር ነዋሪነቷን ካደረገች ሌላ የፎቶግራፍ ጥበብ ባለሙያ እድላዊት ሁሴን ጋር በጊዜያዊነት በአንድ ቤት ውስጥ ሩምሜት ወይም ደባል በመሆን የመቆየት እድል ያጋጥማታል። እድላዊት በአንድ ወር ጊዜዋን ጨርሳም ወደ ኒውዮርክ ከተመለሰች በኋላም ጓደኝነታቸው ይቀጥላል። ኮቪድ-19 በመላው ዓለም ላይ ሲሰራጭ ደግሞ በምጣኔ ሀብት ላይ በተለይም በኢትዮጵያውያን ኑሮ ላይ ስላስከተለው ተጽዕኖ እየተደዋወሉ ይነጋገሩ ነበር። በዚህ ወቅትም ታዲያ ያላቸውን የፎቶግራፍ ሙያ ተጠቅመው የራሳቸውን አስተዋጽኦ ለማድረግ በመወሰን ፕሪንት ፎር ኢትዮጵያ የተሰኘውን የድረገጽ ላይ የፎቶ መሸጫ ለመጀመሪያ የወሰኑት ገላኔ ስለ አጀማመራቸው በምትችላት ትንሽ አማርኛ ታስረዳለች። አሁን በዚህ ኮሮና ጊዜ ኒውዮርክ በጣም ትኩርነ ተጎድዳ ነበረ፣ እና በዛ ምክንያት ስናወራ አንቀን በስልክ ነገርኳት። በቃ አልተረባ አሁን በቃ እንግዲህ ሎክዳውን በ

ከዛ ከቤት ተምንሰራ ያላቸውን ፎቶግራፎች በድረ ገጽ ላይ በመሸጥና ገቢ በማሰባሰብ በዚህ ወቅት በሆቴሎች መዘጋት ምክንያት በቂ ምግብ የማያገኙ የጎዳና ተዳዳሪዎችን ለመመገብ ያለሙት እነዚህ ሁለት ወጣት ሴቶች ለሚያውቋቸው ኢትዮጵያውያን የፎቶግራፍ ባለሙያዎች ጥሪ በማድረግ ከአርባ በላይ የፎቶግራፍ ባለሙያዎችን ስራዎች አሰባስበዋል። ያዘኑ አርቲ ወደ አርባ ናቸው። ኮንትሪቡት ያደረጉት ማለት ነው። አሁን ደግሞ የምናየው ነገር ሀ በጣም ቆንጆ መሰለች። ሳይቱም ኦንላይን ካደረገ ነው በኋላ ራኖች አይስትራሊያ ከኖርዌይ ሁሉ ቦታ እየጻፈ ነው። ይ ይሄ እኛም ይህንን ፎቶ ብታስገቡ ደስ ይለኛል። ረዳ ነገር መንገድ ካለ ደስ ይለኛል። እና ስለዚህ በቃ እየጨመረ ይሄደ ነው። እስቲ ያስብን እንዴት እንደምናረገው። እነሱም አንድ ፎቶግራፍ ለአስር ሰዎች ብቻ እንደሚሸጥ የምትገልጸው ገላኔ ባልደረባዋ ዕድላዊት ከኢትዮጵያ ውጭ ላሉ ገዢዎች ፎቶግራፎቹን እያተመች የምትልክ ሲሆን ራሷ ገላኔም ኢትዮጵያ ውስጥ ላሉት እንደምታደርስ ትናገራለች። ኒዋይ ድዋት እኔ ደግሞ እዚ አንሰባን የሚገዛ ሰው ካለ ደግሞ ሳንዶ ይዞ ካለቀ በኋላ ፕሪንት ተደርጎ በደንብ ታሽጎ ፒካፍ ማድረግ ይችላል ይችላል። ሴንቲሜትር በዚህ የፎቶግራፍ ሽያጭ ላይ የተለያዩ ዓለም አቀፍ የፎቶግራፍ ባለሙያዎች ለመሳተፍ ጥያቄ ቢያቀርቡም ይህንን ግን አለመፍቀዳቸውን የምትናገረው ገላኔ ፕሪንት ፎር ኢትዮጵያ እድሉን ላላገኙ ኢትዮጵያውያን የፎቶግራፍ ጥበብ አርቲስቶች እድል ለመስጠት እና ኢትዮጵያንም በኢትዮጵያውያን አይን ለማሳየት የታለመ ነው ትላለች የአስብነው ብዙ ነፈረንጆች በጣም ናቸው፣ ግን እኛ ሀሳባችን የኢትዮጵያ አርቲስቶች ስራ ለአለም ለማሳየት ማለት ነው።

በጣም አሪፍ ነበር። ገላኔ አሁን ላይ ሊያሰባስቡ ካቀዱት ገንዘብ ውስጥ ግማሽ ያህሉን ማሳካታቸውን በመግለጽ ሰዎች ፕሪንት ፎር ኢትዮጵያ ዶት ኮምን በመጠቀም ፎቶግራፎችን እየገዙ ጎዳና ተዳዳሪዎችን እንዲረዱና ኢትዮጵያውያን የፎቶግራፍ ባለሙያዎቹንም እንዲያበረታቱ ጥሪ አድርጋለች። ለአሜሪካ ድምፅ ሬዲዮ ኤደን ገረመው፣ ዋሽንግተን ዲሲ። ጋቢና ቪኦኤ ከአሜሪካ ድምፅ ራዲዮ መደመጡን ይቀጥላል። አሁን ወደ ኪነ ጥበብ አፍታ እንሻገር። ሕይወታቸውን ከሙዚቃ ጋር ላቆራኙ የመድረክ ሰዎች የሰሞኑ ድባብ ቀላል የማይባል ፈተና ትቷል። በተለይ ደግሞ ከሚወዱት ከሚያከብሩት ታዳሚ ጋር ፊት ለፊት አካል ለአካል መቀራረብ እንዳይችሉ አግዷቸዋልና ሰው ባለበት አሁን ሰው ፊት ሁን በዝግጅት መቅረብ ወይም ማቀንቀን እሱ የተለየ ስሜት አለው። በእርግጥ ምክንያቱም የሰውን ስሜት ፊት ለፊት ሰው የሚያደርገው ነገር ለአንተ ለአንተ ሙዚቃ አንተ ለምታቀርበው ነገር የሚሰጠው ምላሽ ቀጥታ እዛው ስለሆነ የምታገኘው የሚሰጠ ስሜት ለብቻው አለ። በጣም ደስ የሚል ስሜት አለው። እሱ ነገር ድምፃዊ ግጥም ጸሐፊና ዜማ ውጪው ዳዊት አለማየሁ ግን የኮቪድ-19 ወረርሽኝ የጫነውን አሉታዊ ስሜት በዝምታ መቀበል አልፈለገም። ከአድናቂዎቹ ጋር የሚገናኝበት መላ ማሰስ ያዘ፣ አገኘም። ዘመን ባፈራው የማኅበራዊ መገናኛ በኩል ከቤቱ የሚተላለፍ የአንድ ሰው የሙዚቃ ትርኢት ማዳረስም ጀምሯል። ሰላም እንዴናችሁ፣ ዛሬ በሌላ ዘፈን And if that's gonna turn, I'm just not gonna turn. ብዙ ሰዎች በተለይ በተለይ በውጭ ሀገር የሚኖሩ ኢትዮጵያውያንም ኤርትራውያንም ያው ቤት ውስጥ ነው የሚሆኑት አሁን ባለው ሁኔታ ምክንያት ማለት ነው። ጭንቀት ይኖራል፣ የተለያዩ ነገሮች ይኖራሉ። እንደዚህ ሆነ በሽታ አለ ብሎ ማሰብ በራሱ ያው ትንሽ የሚፈጥረው ጫና በጣም ትልቅ ነው እና በብዙ መንገድ ያው ሰው በሄደበት ሁሉ በሚያየበት አንግል ሁሉ ስለ ኮሮና ነው የሚያየው እና ከመጠንቀቅ እና ራሱን ከመጠበቅ ባለፈ አእምሮን ትንሽ ዘና ማድረግ ከቻለ በሚል እሳቤ ነው ያንን ነገር ያመጣኋት። ከተመልካቾች ያገኙ ምላሽ መልካም መሆኑ እንደሚያጽናን ነው የሚናገረው ዳዊት። ስራዎቹን በዚህ ሁኔታ ሰርቶ አቀናብሮ በማቅረብ ሂደት ግን ቀላል የማይባል ልፋትን ከጓደኞቹ ጋር እንደሚያሳልፍ ይናገራል። ከዚህ በፊትም በሌላ ስራ ማቃቸውን ስራዎች አብሮ የሚሰሩትን ሰዎች እቤት ሆነን ወረድኛ መጠንቀቅ ስላለብን እቤት ሆነን እስቱዲዮን ቤት አድርገን ነው እየሰራን ያለ ነው እና በዛ መንገድ ነው ያ ነገር ትንሽ ያቅልሎልኛል ብዬ አስባለሁ ከዛ ውጭ ግን ቶሎ ቶሎ ማቅረብ አለብን። ያው ኔትወርኩ በፊትም ያው ይታወቃል፣ ትንሽ ፍትነት ችግር አለ። ምናልባት ለምሳሌ ለአርብ መልቀቅ ያለብኝ ነገር ካለ ሐሙስ ወይ ሮብ ጀመሬ ነገሩን እጭ ነው እና በደረሰ ሰዓት ይደርሳል። ምናልባት አይታወቅም። አንዳንዴ ምን ዘጠኝ ሰዓት እንዲፈጅ ይችላል፣ የአስር ደቂቃ ማይሞላ ነገር ለመጫም። አንዳንዴ ምናልባት ኔትወርኩ ጥሩ ሲሆን በሶስት በአራት ሰዓት ውስጥ አፕሎድ ሊሆን ይችላል። እንደዛ እንደዛ እያደረግኩ ነው። አሁን እየሰራሁ ሰዎች ከኮሮና ቫይረስ ራሳቸውን ይጠብቁ ዘንድ በቤታቸው እንዲውሉ መደረጉ ብዙሀንም ብዙ አሳጥቷል። ዳዊት የተንጥል አይደለም። ሆኖም ይሄ ጊዜ ለጥሞናና ራስን ማሻሻያ ሊውል እንደሚችልም ያምናል። በደንብ ከራስ ጋር እንድታወራ ያደርጋል። የራስን ስራዎች በደንብ እንድትሰራ ያደርጋል። ጊዜ እንድትሰጥ ያደርጋል። በተለይ ልክ እንደዚህ እንደ ግጥምና ዜማ በራሳቸው የሚያዘጋጁ ሰዎች ሲሆኑ ደግሞ ወር በደንብ ጊዜው ጥሩ ነው እና ይህኛው ጊዜ ደግሞ በግድም ቢሆን ያው ማንበቡ ይኖራል። እሱን ትሞክራለህ። ስራዎች ከዚህ በፊት በምንሰራቸው ሁኔታዎች ላይ እንደት ሊሄድ ምን አይነት ነገር ልስራ ምናምን የሚለውን ነገር እንድታስብ ያደርግሃል። በቅርቡ ለአድማጮች አዲስ አልበም ለማድረስ እየተጋ ያለው ዳዊት ለአሁኑ ትኩረቱን በማኅበራዊ መገናኛ አውታሮች ክዋኔ ላይ አድርጓል። የኪቦርዱን ቁልፎች እየነካካ በተስረቅራቂ ድምፁ የቤት ውስጥ ኮንሰርት ማቅረቡን ይቀጥላል። በአካል አገኝተው ሊያቅፉት፣ ሊሸልሙት ያልቻሉ አድናቂዎቹ መውደድና ማድነቃቸውን በልብ ቅርጽ ወይንም በአውራ ጣት ምስል እያደረሱ ያንበሸብሹታል። ለአሜሪካ ድምፅ ሀብታሙ አድማጮች አብራችሁን ስላመሻችሁ በጣም እናመሰግናለን የመሰናዶ አርታኢ ትዝታ ብላቸው አቀናባሪ ኤልያስ አስማረ ኤደን ገረመው በዜና እኔ ሀብታሙስዩም ደግሞ በመስተንግዶ እስካሁን ድረስ አብረናችሁ ቆይተናል የነገ ሰይበለን ደናደሩ Adiós.